The Voice of America. ሕዳሴ ግድብ ግንባታ ሂደት ላይ ለመነጋገር ትናንትና ዛሬ እሁድና ሰኞ መስከረም 23 እና 24 ይካሄዳል ተብሎ የነበረው የኢትዮጵያ የሱዳንና የግብጽ የቴክኒክ ምክክር ስብሰባ ለጥቅምት መጨረሻ አካባቢ እንዲተላለፍ ተደርጓል። ዝርዝሩን ሰለሞን አባቴ ያቀርበዋል። ይህ የሶስቱ ሀገሮች የኢትዮጵያ፣ የሱዳንና የግብጽ የህዳሴ ጉዳይ የቴክኒክ ስብሰባ ለያዝነው ጥቅምት አጋማሽ ወይም በአውሮፓ አቆጣጠር ከሆነ በኦክቶበር ሶስተኛ ሳምንት እንዲካሄድ መተላለፉን የግብጽ የውሃና የመስኖ ሚኒስትር ሆሳን ሞጋዚ የነገሩት መሆኑን ጠቅሶ የግብጹ የመካከለኛው ምስራቅ የዜና አገልግሎት ሜና ዘግቧል። ኢትዮጵያና ሱዳን ባሉባቸው ልዩ ሰበቦች ወይም ምክንያቶች ነው ስብሰባው የተላለፈው ብለዋል የግብጹ ሚኒስትር ይህ ትናንትናና ዛሬ መካሄድ የነበረበት ስብሰባ የተያዘው ቀደም ሲል የነበረ ቢሆንም በዚሁ ተመሳሳይ ጊዜ ተደራርበው የሚካሄዱ ሌሎች አካባቢያዊ ስብሰባዎች መኖራቸውን በኢትዮጵያ የውሃ የመስኖና ኢነርጂ ሚኒስቴር የወሰንና ወሰን ተሻጋሪ ወንዞች ዳይሬክቶሬት ዳይሬክተር አቶ ተሾማ አጥናፌ ዛሬ ማምሻውን ነግረውናል። እነኚህ ስብሰባዎች ላይ ኢትዮጵያም ሱዳንም የግዴታ መገኘት ስላለባቸው ይሄ ስብሰባ በዚህ ምክንያት ነው የተዛወረው። አንደኛው የናይል ተፋሰስ ሀገራት የኢኳቶሪያል ሌክስ ሪጅን የቴክኒክ አማካሪዎች እና የሚኒስትሮች ካውንስል ስብሰባ አለ። የት ነው እሱ የሚካሄደው? ስብሰባ ኤንቴቤ ነው የሚካሄደው። ሌላ ሁለተኛ ስብሰባ የኢጋድ ስብሰባ አለ፣ አዲስ አበባ ላይ የሚካሄድ። ሶስተኛ ደግሞ ኢንትሮ የምስራቅ ናይል ተፋሰስ ሀገራት እኛ፣ ሱዳን፣ ደቡብ ሱዳን አባል የሆንበት ስብሰባ ስላለ በእነኚህ በሶስቱ ስብሰባዎች ሰበብ ነው ስብሰባው ሊተላለፍ የቻለው። የኢጋዱ ስብሰባ ሀሳብ ምንድን ነው? የኢጋድ ስብሰባ በውሃ ፕሮቶኮል ላይ ድርድር ለማድረግ ነው። የኢጋድ አባል ሀገራት የምስራቅ አፍሪካ ሀገሮች የጋራ ልማት ባለስልጣኑ ኢጋድ ስብሰባ የሚነጋገረው በአካባቢው የውሃ ፕሮቶኮል ላይ እንደሚሆን አቶ ተሾመ ነግረውኛል። ከኢትዮጵያ ወንዞች ዘጠና ሁለት ከመቶ የሚሆኑት ወሰን ተሻጋሪ ናቸው። በመሆኑም ኦሞ፣ ገናሌ፣ ጊቤ፣ ዳዋ፣ ዋቢሸበሌ፣ ባሮ፣ ተከዜን በመሳሰሉ ወንዞችም ላይ የጋራ መግባቢያ እንዲኖር በማስፈለጉ ነው ኢጋድ የሚመክረው ወይም የሚደራደረው። የግብፅ የውጭ ጉዳይ ሚኒስትር ልዩ ሰበብ ወይም ኢትዮጵያና ሱዳን ባሉባቸው ልዩ ምክንያቶች ይበሉ እንጂ ሜና እነዚያን ሰበቦች ወይም ምክንያቶች ዝርዝር አላወጣም። ያው እንግዲህ ልዩ ሰበብ የሚለው ነገር እንደምታውቀው ናይል ቤዚን ማለት የአስር ሀገሮች ስብሰባ ነው። ኢትዮጵያና ሱዳን ከዚህ ተገንጥሎ መውጣት አይችሉም። የኢጋድ ሀገሮችንም እንደምታውቀው ነው። እንግዲህ ግብጽ፣ በኢጋድም ውስጥ በነ- በናይል ተፋሰስ ሀገራትም ውስጥ ከዚህ ውስጥም ስለወጣች በዛ ምክንያት እንደዛ ብሎ ይሆናል እንጂ ይሄማ በይፋ የታወቀ ነገር ነው። እንግዲህ እና የሁለታችን ሀገር ሰበብ ሳይሆን የሪጅኑ ስብሰባዎች ስላሉ ነው። ይሄ ግልጽ በግልጽ የሚታወቅ ይህን ደግሞ ግብጽም አፕሪሽት የምታደርገውና የምታውቀው ጉዳይ ነው ማለት ነው። የናይል ቤዚን የሚኒስትሮች ምክር ቤት ሚኒስትሮች ስብሰባ ላይ ይገኛሉ። የቴክኒክ አማካሪዎች የቴክኒክ አማካሪዎች ስብሰባ ላይ ይገኛሉ። እንደገና የምስራቅ ናይል ተፋሰስ ሀገር ማለት ደግሞ እኛ ሱዳንና ደቡብ ሱዳን ነን፣ ሶስታችን ነን ያለንበት። ይህንን ነገር ትብብሩን አፍርሰን ወደዚህኛው አንሄድም። ስለዚህ ይሄ ግልጽ ነው፣ ይሄ የሚታወቅ ነው። እነሱም አንደርስታንድ ያደረጉት ይመስለኛል። እና የተለየ ሰበብ ወይም የፈጠር ነው ሌላ ምክንያት አይኖርም ከዚህ የተለየ። ቀደም ሲል በተካሄደው የአማካሪ ድርጅቶች መረጣ ኢትዮጵያ ያቀረበችው ፈረንሳዊው ቢአርኤል በዋና ተቋራጭነት ሰባ ከመቶ የሚሆነውን ስራ ልሸፍን በግብፅ ቀርቦ የነበረው የሆላንዱ ዴልታ ሬዝ በበታች ተቋራጭነት 30 ከመቶውን ሥራ ሊሸፍንና በዋናው ተቋራጭ የበላይ ክትትል ሊሠራ ተወስኖ እንደነበር ይታወቃል። ይሁን እንጂ ዴልታ ሬዝ ከተቋራጭነት ሥራው ራሱን ማውጣቱን አሳውቋል። ሥራውን በዋና ተቋራጭነት እንዲያከናውን የተመረጠውን የፈረንሳዩን ቢአርኤልን ደግሞ ግብፃውያኑ እምብዛም እንደማያምኑት ወይም በጥርጣሬ እንደሚያዩትና ደስተኛም እንዳልሆኑበት ነው የሚሰማው እና ይህ የሶስቱ ሀገሮች የቴክኒክ ስብሰባ አጀንዳ ይሄው ጉዳይ ነበር እንዴ? አቶ ተሾም ይመልሳሉ። አይ እንግዲህ ይሄ ገና የአጀንዳው የስብሰባው ዋና መነጋገሪያ ጉዳይ ነው። እኛ ከዴልታሬዝም ይሁን ቢያር ኤል አሁን ከጨረታው መውጣታቸውን አላሳወቁንም። ቢያር ኤልን አይደለም ዴልታ ዴልታሬዝ ነው ከጨረታው መውጣቱን ያሳወቀው። አይ ለእኛ እንደዛ ብሎ አልጻፈም። የጻፈው ሌላ ጉዳይ ነው። በዚህ ጉዳይ ላይ ነው የምንነጋገርበት። አሁን የዚህ ስብሰባ ዋናውም አጀንዳው በእነኚህ ጉዳዮች ላይ ለመነጋገር ስለሆነ ለእኛ ወጣ ሰዎች አሉ ብሎ አልጻፈም። እኛም በተለያዩ ሚዲያዎች እና በተለያዩ ዌብሳይቶች ላይ ነው ያየነው እንጂ መውጣቱንም ለእኛ አልጻፈልንም። ስለዚህ ገና ውይይት የሚደረግበት ጉዳይ ነው ይሄ። አሁን ምንም በግልጽ የታወቀ ነገር የለም። የግብጽም ይሁን የኢትዮጵያም ይሁን የሱዳን አቋም በዚህ ጉዳይ ላይ ገና ተመካክረን የምንደርስበት ነው የሚሆነው ማለት ነው። የኢትዮጵያ ልዩ ሰበብ ወይም በስብሰባው ላይ ያለመገኘት ምክንያት አዲሱን መንግስቷን የምትመሰርተው ነገ ማክሰኞ ጥቅምት ሀያ አምስት ሁለት ሺህ ስምንት ዓመተ ምህረት በመሆኑና በካቢኔው ውስጥም አንዳንድ ለውጦች ሊኖሩ የሚችሉ በመሆኑ ነው የሚልም ጭምጭምታ ሰምቼ ነበር። አይ ይሄ ጋር አይገናኝም። ምክንያቱም የቴክኒክ ኮሚቴዎቹ ናቸው ብሔራዊ የሶስትዮሽ ኮሚቴው ነው የሚሰበሰበው እና ይሄ ማለት ቲኤንሲዩ ነው እና እዛ ውስጥ ሚኒስትሮች የሉበትም። በኮሚቴ ደረጃ ነበር ስብሰባ ልናደርግ የነበረው። ግን እነኚህ የኮሚቴ አባላት ቅድም ያልኩ ሶስቱም ስብሰባዎች ውስጥ አባል ስለሆኑ በዛኛው ስብሰባ ላይ ስለምንገኝ በዚህ ምክንያት ነው እንጂ እዚህ ከኢትዮጵያ ጋር ምንም የተለየ የሚገናኝ ነገር የለው። በሚኒስትሮች ሰበብ ወይም በኢትዮጵያ ባለው ሁኔታ ሰበብ አይደለም፣ ምክንያቱም በባለሙያዎች ደረጃ የሚደረግ ምክክር ነው። የህዳሴ ግድብ ግንባታ በተያዘው እቅድ መሰረት እየተካሄደ መሆኑን እስካሁንም አርባ ሰባት ከመቶው መጠናቀቁንና ይጠናቀቃል ተብሎ በታቀደለት ጊዜም ለማጠናቀቅ እየተሰራ መሆኑን የወሰንና ወሰን ተሻጋሪ ወንዞች ዳይሬክተር አቶ ተሾማ አጥናፌ አክለው ገልጸዋል።